ስፖርት የጀርመን ብሔራዊ እግር ኳስ ቡድን ተከላካይ ጄሮም ቧቴንግ በቡድኑ ተጽዕኖ ፈጣሪነቱ እየጎላ ነው። ትናንት ለጀርመን የመጀመሪያውን ግብ በድንቁናቴ ከመረብ ካሳረፈ በኋላ በደስታ ተውጦ የከነፈው ወደ አሰልጣኙ ሳይሆን ወደ ቡድኑ ወገሻዎች ነበር። ቡድን ውስጥ ውዝግብ ይኖር ይሆን? የአውሮፓ እግር ኳስ የዋንጫ ፍልሚያን ጥሎ ማለፍ ውጤቶችን እንቃኛለን። በደቡብ አሜሪካው አህጉራዊ የእግር ኳስ ዋንጫ ውድድር ፍጻሜ ዕለት ፍጹም ቅጣት ምት የሳተው አርጀንቲናዊው ኮከብ ሊዮኔል ሜሲ ለብሔራዊ ቡድኑ ከእንግዲህ እንደማይሰለፍ መግለጡ ብዙዎችን አስደምሟል። በደርባኑ የአፍሪቃ አትሌቲክስ ፉክክር ኬንያውያኖች እንደ አስተናጋጁ አገር ደቡብ አፍሪቃ ባይሆንም ድል ቀንቷቸዋል። ኢትዮጵያውያትም ከሜዳሊያዎቹ ተቋዳሽ ሆኗል። የአውሮፓ እግር ኳስ ዋንጫ ወደ ሩብ ፍጻሜ ለማለፍ ትናንት ሶስት ጨዋታዎች ተከናውኗል። ጀርመን ስሎቫኪያን በሰፋ የግብ ልዩነት 3 ለዜሮ አሸንፋታለች። የጀርመን ቡድን ከዚህ ቀደም የነበረበትን ድክመት አስተካክሎ በተቀናጀ መልኩ ፈጣን እንቅስቃሴ በማድረጉ ለድል በቅቷል። የጀርመኑ ተከላካይ ጄሮም ቧቴንግ ከስሎቫኪያ ግብ በስተግራ በኩል ከማዕዘን የተላከችው ኳስ ተጨናክፋ እግሩ ስር ስትደርስ አንዳችም አላመነታም። ኳሷ አየር ላይ ተንሳፋ እንደመጣች በቀጥታ አክርሮ በመምታት የመጀመሪያዋን ግብ ሲያስቆጥር ገና ስምንተኛው ደቂቃ ነበር። ጄሮም ቧቴንግ ለራሱም የመጀመሪያ የሆነችውን ግብ ፈጣን በሆነ መልኩ በማስቆጠሩ እጅግ መደሰቱን ገልጧል። ኳሱን አክሬ ነው የመታው፣ ከመረብ በማረፉም ደስተኛ ነኝ። በውድድሩ እረንዳው አንተ መቼ ነው ግብ የሚታገባው ተብዬ በተደጋጋሚ ስጠየቅ እልህ የነበረው ራሴን ለውድድሩ አዘጋጅቻለው ነበር። እናም የእድል ነገር ሆኖ ተሳክቶልኛል። በተለይ ግን ዛሬ በጣም ጥሩ ለተጫወተው ቡድናችን ደስ ብሎኛል። Besonders für die Mannschaft heute die heute sehr gut gespielt hat በአቅራቢያው የነበሩት ዋና አሰልጣኝን ችላ ማለቱ በቡድን ውስጥ ቅራኔ ይኖር ይሆን እንደሚል ጥያቄ አጭሯል። በእርግጥም ባለፉት ጨዋታዎች በቡድኑ የማጥቃት ስልት ተበሳጭቶ የነበረው ተከላካይ ጄሮም ቧቲንግ ቅሬታውን ገልጦ ነበር። አንዳንዶች በጀርመን ቡድን ውስጥ መከፋፈል አልቀረም ሲሉ ጥርጣሪያቸውን ገልጠው ነበር። ሆኖም ተከላካዩ ሲጠየቅ ወደ ቡድኑ ሐኪሞች እጄ ደስታዬን ገለጥኩት። እግሬ ላይ የደረሰውን ጉዳት በፍጥነት አክመው ለዚህ ስላበቁኝ ነው ሲል ማስተባበያ ሰጥቷል። አሰልጣኙ ዩአይም ልቭ በበኩላቸው ቡድናቸው የተሰጠውን መመሪያ ተግባራዊ በማድረጉ ለድል መብቃታቸውን ተናግሯል። ዛሬ በጣም ደስ ብሎኛል፣ ምክንያቱም የምንፈልገውን በሚገባ ተግባራዊ አድርገናል። ባለጋራችንን ገና ከመጀመሪያው አንስቶ መፈናፈኛ ማሳጣት፣ አንዳችም ሳንዘናጋ ለቅስበት እንኳን ፋታ ሳንሰጥ ተጋጣሚያችን ከፍቶ እንዲጫወት ማድረግ ነበር ፍላጎታችን። ከዚያ አንጻር ቡድናችን ጥሩ ነው ያደረገው። በመከላከል በኩልም ጥሩ ዘልቀንበታል። ወደፊት ፈጣን እንቅስቃሴ በማድረግ የ የተጫወታ ቅንጅት አሳይተናል። ያም በመሆኑ ድል ይገባናል። በ12ተኛው ደቂቃ ላይ ለጀርመን የሁለተኛ ግብ እድል ተፈጥሮ ነበር። ማሪዮ ጎሜዝ በመጠለፉ የተሰጠውን የፍጹም ቅጣት ምት ሜሱት ኦዚል ሳይጠቀምበት ቀርቷል። በስተቀኝ በኩል ዝቅ አድርጎ የመታትን ኳስ የስሎቫኪያው ግብ ጠባቂ ማቱስ ኮዛቺክ ተወርውሮ በሁለት እጆቹ አጨናቅፎ ግብ ከመሆን አግዷታል። የመጀመሪያው አጋማሽ መደበኛ ሰዓት ሊጠናቀቅ ጥቂት ሲቀረው ስሎቫኪያዎች ጥሩ የግብድል አጋጥሟቸው ነበር። ሆኖም የዓለማችን ኮከብ ግብ ጠባቂ ጀርመናዊው ማኑዌል ኖየር ኳሷን በቡጥ ይደልቆ ከግቡ ማዕዘን ውጭ ይልኳታል። ለጀርመን ሁለተኛዋን ግብ ያስቆጠረው ማሪዮ ጎሜዝ ቡድናቸው በርካታ ግብ መሆን የሚችሉ እድሎች አጋጥመውት እንደነበር ገልጧል። ዛሬ በድንቅ ሁኔታ ነው የተጫወት ነው። ስሎቫኪያውያን ስመስለኝ አንድ የግብ እድል ሳያገኙ አልቀሩም። እኛ ግን በርካታ ግቦችን ማስቆጠር እንችል ነበር። ሁሉም ነገር የሚያዝናና ነበር። የጫወታው ፍሰት ፈታ ማለቱ፣ የማጥቃቱ ስልት ወደፊት እንዲያ መቀጠል መቻል አለበት። ለማሪዮ ጎሜዝ ሁለተኛዋ ኳስ ግብ እንድትሆን ጨርሶ ያቀብለው 11 ቁጥሩ ዩሊያን ድራክስለር ሶስተኛዋን ግብ ራሱ አስቆጥሯል። የትናንቱ የአየርላንድና የፈረንሳይ ግጥሚያም ድንቅ የሚባል ነበር። አየርላንዶች ባገኙት ፍጹም ቅጣት ምት ቀዳሚዋን ግብ ቢያስቆጥሩም አስተናጋጁ አገር ፈረንሳይ ድንቅ በሆነ ጨዋታና ብልጫ በማሸነፍ ወደ ቀጣዩ ዙር ማለፍ ይችላለች። የፓሪሷ ወኪላችን ሃይማኖት ጥሩ ነ ፓሪስ የሚገኙ የተለያዩ አገራት የስፖርት ደጋፊዎችን አነጋግራ ነበር። ዴቪድ እባላለሁ ፈረንሳዊ ነኝ። ጨዋታው በጣም ፈታኝ ነበር። በመጨረሻም ፈረንሳይ አሸንፋለች። በቀጣዩ መግጠም የምንፈልገው የእንግሊዝ ቡድንን ነው። እነሱን በማሸነፍ ከውድድሩ ውጪ ማድረግ እንፈልጋለን ምክንያቱም እንግሊዝና ፈረንሳይ የረጅም ጊዜ ተቀናቃኞች ናቸው። ከአይስላንድ ይልቅ ከእንግሊዝ ጋር ብንጫወት ደስተኛ ነኝ። አይስላንድ የእግር ኳስ ሀገር አይደለችም፣ እንግሊዝ ግን የእግር ኳስ ሀገር ነች። ስለዚህም ፈረንሳይ እንግሊዝን በማሸነፍ ከዩሮ 2016 ውድድር ውጪ እንድታደርጋት ነው የምፈልገው። ትናንት ቤልጅየም ሃንጋሪን በሰፋ የግብ ልዩነትና ብልጫ ባለው አጫዋት አራት ለዜሮ አሸንፋ ወደ ቀጣዩ ዙር አልፋለች። ሰሜን አይርላንድን አንድ ለባዶ ረታ ካለፈችው ዌልስ ጋር ሩብ ፍጻሜ ትፋለማለች። ቤልጅየም ትናንት በግልም በቡድን የሚያሳየው ጥንካሬ በዚሁ ከቀጠለ እንደ ጀርመን ያሰጋል። የትናንትናውን የእግር ኳስ ፍልሚያ በተመለከተ የአውሮጳ የተለያዩ ታዋቂ ጋዜጦች እንደሚከተለው ዘግበውታል። የጣሊያኑ የስፖርት ጋዜጣ ጋሴታ ዴሎ ስፖርት አሁን ጀርመን አስጊ ሆናለች፣ ጣሊያንና ስፔን የሞት ሽረት ያደርጋሉ ሲል ዘግቧል። ለስሎቫኪያ መሪር ሐዘን ለጀርመን ወደፊት እርምጃ ሲልማክሏል የስፖርት መልእክተኛው። በጣሊያንኛ ኮሪሬ ዴ ሎ ስፖርት የተሰኘው ጋዜጣ ደግሞ ጀርመን ስታምር ስሎቫኪያ ድባቅ ተመታለች ብሏል። በስፓኝ ቋንቋ የሚታተመው ሀገሪቱ የተሰኘው ኤልፓይስ ጋዜጣ ጀርመን ደምቃለች። የዓለም ባለድሏ በተመስጋኙ ማሪዮ ጎሜዝ ደካማዋን ተቀናቃኝ ቀጥታለች። እናም ስሎቫኪያ ያለ ረዳት ተሰናብታለች ሲል አትቷል። በዛሬው ዕለት ጣሊያን ከስፔን የሚያደርጉት ጨዋታ እየተከናወነ ሲሆን፣ እንግሊዝ ከአይስላንድ ጋር ከሰዓታት በኋላ ይጋጠማሉ። ክሪስ እባላለሁ፣ ከእንግሊዝ ነኝ። በዛሬው ጨዋታ የምጠብቀው እንግሊዝ የምትመጣው ለማጥቃት ነው። ሁለት ምናልባትም ሶስት ጎሎችን እናስቆጥራለን ብዬ ጠብቃለሁኝ። አጥክተን በመጫወት ግብ ማስገባት አለብን። ኮንትሮፍ እባላለሁ ከአይስላንድ ነኝ። እንግሊዝን ዛሬ አንድ ለዜሮ እናሸንፋለን። በዚህ ሻምፒዮና ላይ በጣም ምርጥ ተከላካይ ክፍል ነው ያለን። አስቀድመን ግብ በማስቆጠር በራችንን እንዘጋለን፣ ጨዋታውንም እናሸንፋለን። ዛሬው ጨዋታ ከእንግሊዝና ከአይስላንድ አሸናፊ የሆነው ቡድን ከአዘጋጁ አገር ፈረንሳይ ጋር ይጋጠማል። እናም ሃይማኖት ፓሪስ ውስጥ ያነጋገረችው ፈረንሳዊው ደጋፊ ዴቪድ ምኞቱ ተሳክቶለት እንግሊዝ የዛሬውን ጨዋታ አሸንፋ ከፈረንሳይ ጋር ትገጥም ይሆን? አብረን የምና ይሆናል። በፍጹም ቅጣት ምትመለያው ተራው ደረሰና ኳሷ ለጋ። እናም ከግብ ማዕዘኑ ወዲያ ወደ አየር አጎናት። በዚሁ ከአርጀንቲና ብሔራዊ ቡድን መፋታቱን ይፋ አድርጓል። ሊዮኔል ሜሲ 29ኛ ዓመቱን በያዘ በሁለተኛ ቀኑ ባደረገው የፍፃሜ ጨዋታ ያልቀናው ሊዮኔል ሜሲ ከዓለም አቀፍ እግር ኳስ ውድድሮች ውጭ እንደሚሆን አስታውቋል። አርጀንቲና በኮፓ አሜሪካ የፍጻሜ ውድድር በፍጹም ቅጣት ምት መለያ ትናንት በቺሊ አራት ለሁለት ተረታለች። ከሶስት ዓመታት ውስጥ ብቻ ሊዮኔል ሜሲ ና የአርጀንቲና ቡድኑ ሶስት ወሳኝ ዓለም አቀፍ ውድድሮች ላይ ሳይሳካላቸው ቀርቷል። ሁለት የኮፓ አሜሪካ የፍጻሜ ውድድሮች ና እንደ ጎርጎሮስ አቆጣጠር በ2014 የተከናወነው የዓለም የዓለም ዋንጫ። የአምስት ጊዜያት የፊፋ የዓመቱ ምርጥ እግር ኳስ ተጫዋች በሻምፒዮንስ ሊግ የአራት ጊዜያት ኮከብ ተጫዋች እንዲሁም በስፔን ላ ሊጋ ከባርሴሎና ጋር ለስምንት ጊዜያት የድል ዘውዱን መድፋት ተሳክቶለታል። ሊዮኔል ሜሲ በመልበሻ ክፍል ውስጥ ሆኜ የብሔራዊ ቡድኑ ጉዳይ አከተመለት ስላሰብኩም፣ የኔ ግን አይደለም ሲል ተናግሯል። በደቡብ አፍሪቃ ደርባን ከተማ በተከናወነው የአፍሪቃ አትሌቲክስ የሩጫ ፉክክር በ20 ኪሎ ሜትር ውድድር ኬንያዊቷ ግሬስ ዋንጂሩ አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ሆናለች። ኢትዮጵያዊቷ አትሌት የዋልይ የበለው ሁለተኛ በመውጣት ነሐስ አጥልቃለች። በ3000 ሜትር የመሰናክል ሩጫ ደግሞ ኬንያውያን አንደኛና ሁለተኛ በመውጣት የወርቅና የነሐስ ሜዳሊያ ሲያጠልቁ፣ ኢትዮጵያዊቷ ወይንሸት አንሳ በሦስተኛነት የብር ሜዳሊያ ተሸላሚ ሆናለች። በአጠቃላይ ውድድሩ አስተናጋጇ ደቡብ አፍሪቃ 16 የወርቅ 9 የነሐስ እንዲሁም 8 የብር በድምሩ 33 ሜዳሊያዎችን በመሰብሰብ አንደኛ ወጥታለች። ኬንያ በ24 ሜዳሊያ በሁለተኛነት፣ እንዲሁም ናይጄሪያ 16 ሜዳሊያ በማግኘት በሦስተኛነት አጠናቋል። የአፍሪቃ ድንቅ አትሌቶች ስብስብን ያካትቱት ኢትዮጵያና ኬንያ ለሪዮ የኦሎምፒክ ውድድር ዝግጅት በሚል በብዛት በውድድሩ አለመሳተፋቸውን የፈረንሳይ ዜና አገልግሎት ዘግቧል። የሪዮ ኦሎምፒክ ብራዚል ውስጥ ሊጀመር 39 ቀናት ከ6 ሰዓት ይቀረዋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺነኝ። አስተያየትና ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።